ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛሬ ጥር 18 2014 ዓ.ም ነው። አብራችሁን ካመሻችሁ ቀጣዮቹን ጉዳዮች እናጋራችኋለን። ትናንት ወዲያ የጀመረ ጦርነት ትናንትና ሙሉ ቀን ሲካሄድ ነው የቆየው። አሁንም ድረስ አልቆም ጦርነቱ። የትግራይ ኃይሎች በአፋር ክልል አባላ በተባለ ስፍራ ጥቃት መክፈታቸውን ተከትሎ ነዋሪዎች ከቤት ንብረታቸው እየተፈናቀሉ መሆኑን ተናግረዋል። የተወሰኑትን ምስክርነት ቆየት ብለን እናዳምጣለን።

አሁን ደግሞ የሰማነው ዳዊት ድሪምስ በሚል መጠሪያ የሚታወቀውን ወጣቱን የግል ክህሎት አሰልጣኝ ነው። ከወጣቶች ንቃትና በጎ ተነሳሽነት ጋር የተያያዙ ሀሳቦችን ቆየት ብሎ ያጋረናል። እነዚህና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታሙ ስዩም ይመራለሁ። ኤልያስ አስማረ ደግሞ የድምፅና ምስል ምህንድስናውን ይከውናል። ሲሳይ ተሾመ ደግሞ በምስል ቅንብሩ አብረን ይቆያል። አስቀድመን አጫጭር የዓለም ዜናዎችን እንስማ። ስመኝሽ ቆየ ثم سجن لهب تمو በካሜሩን የአፍሪካ ዋንጫ ግጥሚያ እየተካሄደበት በነበረበት የእግር ኳስ ሜዳ በተፈጠረ መረጋገጥ የሰው ሕይወት ማለፉን ተከትሎ ካሜሩንና የአፍሪካ የእግር ኳስ ኮንፌዴሬሽን ምርመራ እንዲካሄድ አዘዋል። በእግር ኳስ ሜዳው መረጋገጥ የተፈጠረው በካሜሩንና ኮሞሮስ መካከል ሊካሄድ የነበረውን ጨዋታ ለመመልከት ኦሌምቤ ወደ ተሰኘው የእግር ኳስ ሜዳ ይገቡ የነበሩ ተመልካቾች ለጥበቃ የተሰማሩትን ፖሊሶች አልፈው ለመግባት ሲሞክሩ ሲሆን የካሜሩን ባለ ባለስልጣናት እንዳሉት ስድስት ሰዎች ወዲያው ለሞት ሲዳረጉ ሁለቱ ወደ ሆስፒታል በመወሰድ ላይ ያሉ ህይወታቸው አልፏል። 38 ሰዎች ደግሞ ለጉዳት ተዳርገዋል። ይህ በእንዲህ እንዳለ የአፍሪካ እግር ኳስ ኮንፌዴሬሽን በያውንዴ ኦሊምቤ ስታዲየም የሚካሄዱ የአፍሪካ ዋንጫ ጨዋታዎች እንዲሰረዙ ትላንት ውሳኔ አስተላልፏል። ውሳኔው የተላለፈው ኮንፌዴሬሽኑ ከሚፈቅደው በላይ ደጋፊዎች ወደ ስታዲየሙ በመግባታቸው መሆኑን ተገልጿል። ጨዋታው ሊካሄድበት የነበረው የእግር ኳስ ሜዳ አርባ ሺህ ሰዎችን የሚያ የያዘ አቅም ያለው ሲሆን ባለስልጣናት እንደሚሉት ሰኞ እለት የነበረውን ጨዋታ ለመመልከት ወደ 57 ሺህ የሚጠጉ ሰዎች ተገኝተው ነበር። በዩጋንዳ በኮቪድ-19 ምክንያት ለሁለት ዓመት ተጥሎ የቆየው ሰዓት እላፊ ሰኞ ዕለት ተነስቷል። መጠጥ ቤቶችና ምሽት ቤቶችም ስራ እንዲጀምሩ ፈቃድ ተሰጥቷል። በውሳኔው የተደሰቱ በርካታ ሰዎች በዓለም ላይ ከተጣሉ ክልከላዎች ሁሉ ረጅም ጊዜ ያስቆጠረው የዩጋንዳ ክልከላ በመነሳቱ ደስታቸውን ሲገልጹ ታይተዋል። በዩጋንዳ 3500 የሚሆኑ ሰዎችን ለሞት የዳረገው የኮሮና ቫይረስ ስርጭትን ለመቆጣጠር የምሽት ሰዓት እላፊው የአውሮፓን አቆጣጠር በመጋቢት ወር 2020 ዓ.ም ከታወጀ ወዲህ የንግድ ተቋማት ከምሽቱ አንድ ሰዓት ላይ ይዘጋሉ፣ መኪናዎችም በመንገድ ላይ መንቀሳቀስ አይችሉም ነበር። መንግሥት የሰዓት ላፊውን ቢያነሳም ወደ ማንኛውም ምግብ ቤት ሆነ መጠጥ ቤት ሲገባ የፊት ጭንብል የማድረግና የክትባት ካርድ የማሳየት ግዴታ ግን እንደሚቀጥል አስታውቋል። በአፍጋኒስታን የሚታየው ሰብአዊ ቀውስ ዙሪያ ለመወያየት ኖርዌይ በዚህ ሳምንት በታሊባን በአፍጋን መንግስታዊ ያልሆኑ ድርጅቶችና ምዕራባዊ ዲፕሎማቶች መካከል ያካሄደችው ውይይት ጥልቅና ከልብ የመነጨ ነው ሲሉ የኖርዌይ ጠቅላይ ሚኒስትር ጆናስ ጋርስቶር ተናግረዋል። በኖርዌይ ኦስሎ ከተማ የተካሄደው ዝግ ስብሰባ ትምህርት፣ የአፍጋኒስታን ሴቶች፣ ሰብአዊ እርዳታ፣ የታሊባን ተቀባይነትና ሌሎች ሰፊ ጉዳዮች ተነስተውበታል። ሆኖም ኖርዌይ ሶስት ቀን በፈጀው ውይይት ላይ ከነሐሴ ወር ጀምሮ ስልጣን የተቆጣጠረው እስላማዊው ታሊባን እንዲሳተፍ ማድረጓ በተለይ በአፍጋን የመብት ተከራካሪዎች ተቃውሞ ገጥሞታል። በውጭ ጉዳይ ሚኒስትር አሚር ካህን ሙጢቅ የተመራው የታሊባን ተወካዮች ሴቶችን ጨምሮ ከአፍጋን መንግስታዊ ያልሆኑ ድርጅቶች ጋር የተገናኙ ሲሆን ከዩናይትድ ስቴትስ፣ አውሮፓ ህብረት፣ እንግሊዝ፣ ፈረንሳይ ጣሊያን የተባበሩት መንግስታት ድርጅት እና አዘጋጇ ኖርዌይ ዲፕሎማቶች ጋር ውይይት አድርገዋል። የታሊባን መንግስት እስካሁን በየትኛውም ሀገር ተቀባይነት ባያገኝም ሙታቂ ሰኞ ዕለት ለጋዜጠኞች በሰጡት መግለጫ መንግስታቸው ከአፍጋን እና የምዕራብ ሀገራት ተወካዮች ጋር ያካሄዱት ስብሰባ የተሳካ እንደነበር ተናግረዋል። ኮቪድ-19 ወረርሽኝ ህገወጥ የሰዎች ዝውውርን አባብሷል ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በየዓመቱ የሚያወጣው ሪፖርት አስታውቋል። በሪፖርቱ ውስጥ መልእክታቸውን ያካተቱት የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የዚህ ዓመቱ ህገወጥ የሰዎች ዝውውር ሪፖርት እንደ ኮቪድ-19 ወረርሽኝና የአየር ንብረት ለውጥ ያሉ ዓለም አቀፍ ቀውሶች በተለይ በሌሎች ተግባራት ግፍ የደረሰባቸው ሰዎች ላይ የበለጠ ጉዳት እንደሚያደርስ ያሳየ ነው ብለዋል። አክለውም ህገወጥ የሰዎች ዝውውርን ለመግታት ሌሎች ሀገራት ከዩናይትድ ስቴትስ ጋር እንዲተባበሩ ጥሪ አቀርበዋል። አድማጮች፣ ለሰዓቱ ያስናቸው ዜናዎችን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ? አመሰግናለሁ ስመኞች። በመከታተል ላይ ያላችሁት አድማጮቻችን ጋቢና ቪኦኤ ወጣቶች ላይ የሚያተኩረውን የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ አመሰግናለን። ወደ ቀዳሚው ዘገባ እንሻገር። የህዋት ታጣቂዎች በአፋር አባላና አካባቢው አጠናክረው በቀጠሉት ጥቃት ምክንያት የሚፈናቀሉ ሰዎች ቁጥር እየጨመረ መምጣቱን አስተያየታቸውን ለአሜሪካ ድምፅ የሰጡ ነዋሪዎች ገልጸዋል። ተፈናቃዮችን ይዘው በመንቀሳቀስ ላይ በነበሩ ሶስት ተሽከርካሪዎች ላይ የህዋት ኃይሎች ሰነዘሯቸው በተባሉ ጥቃቶችም የሞትና አካል ጉዳት ደርሷል ሲሉ በአካባቢው የሚኖሩ ነዋሪዎች በትናንትናው ዕለት ለአሜሪካ ድምፅ ገልጸዋል። ተፈናቃዮቹ የሚገኙበት ሁኔታም አሳሳቢ በመሆኑ መንግስት አስፈላጊውን እገዛ እንዲያደርግላቸው ጠይቀዋል። ሕወሓት ትናንት አወጣ በተባለው መግለጫ በአፋር ክልል ፕሬዚደንት ላይ ልዩ ፖሊስና በኤርትራ መንግስት ይደገፋል ባለው የቀይ ባህር አፋር ኃይል ላይ ከትናንት ማለዳ ጀምሮ ጥቃት መክፈቱን አስታውቋል። መስፍን አራጊ ዝርዝሩን ይነግረናል። የድምጻቸውን መቀረጽ ተስማምተው ስማቸውን ከመጥቀስ የተቆጠቡ የአካባቢው ነዋሪ ለአሜሪካ ድምፅ እንዳስታወቁት ትናንትና ወደ የጀመረ ጦርነት ትናንትና ሙሉ ቀን ሲካሄድ ነው የቆየው። አሁንም ድረስ አልቆን ጦርነቱ አካባቢው ላይ ኃይለኛ ኃይለኛ ከባድ ጦርነት እየተካሄደ ነው ያለው። ጁንታ ሌላ አካባቢዎች ላይ አስፍሮ የነበረውን ኃይል ሁሉ ሰብስቦ አምጥቶ በመጀመሪያ በአለና መጋለ በምትባል ከተማ ከሩቅ ቦታ በከባድ መሳሪያ ደብድበዋል። ሴቶች ህጻናትና አዛውንቶች መፈናቀል ያልቻሉትን። የህብረተሰብ ክፍሎች ከጨፈጨፈ በኋላ አካባቢውን ተቆጣጥሮ ወደፊት እየገሰገሰ ነው። የአበአላው ጦርነት በአፋር ታጣቂዎችና በኤርትራውያን አጋሮቻቸው የተቀሰቀሰ ነው ሲሉ የሚከሱት የህወሓት ቃል አቀባዩ ጌታቸው ረዳ በቲውተር ገጻቸው ወደ ትግራይ ክልል ሊገቡ የነበሩና ሰብአዊ እርዳታ የያዙ ሀያ ሰባት የጭነት መኪኖች እንዳይገቡ ተደርጓል ከሚለው ወቀሳ ውጭ ሰራዊታቸው በአበአላና አካባቢው ፈጸመ ስለተባለው ወታደራዊ ጥቃት ያሉት ነገር የለም። ከአሜሪካ ድምጽ ጋር ቆይታ የነበራቸው የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳ ግን የእርዳታ እህል ወደ ትግራይ ያልገባበት ምክንያት ህወሀት በአካባቢው በቀሰቀሰ ወታደራዊ ትንኮሳና ጥቃት ነው ማለታቸው ይታወሳል። ሚኒስትር ዴታዋ እርዳታ የጫኑት ተሽከርካሪዎች ከመስተጓጎላቸው ባለፈ ሀምሳ ሺህ የሚጠጉ ነዋሪዎች ከቀያቸው መፈናቀላቸውን አያይዘው ገልጸው ነበር። የአፋር ብሔራዊ ክልላዊ መንግስትም ጉዳዩን አስመልክቶ ትናንት ባወጣው መግለጫ የሽብር ቡድን ሲል የገለጸው የታጠቀ ኃይል በኪል በቲረሱ ዞን የሚገኘውን የአፋር ክልል ወሰንጥሶ በመግባት በአባዓላ መጋሌና በርሃሌ የሚገኙ በርካታ ንጹሐንን ለጉዳት ዳርጓል ብሎ ነበር። ስማቸውን ከመግለጽ የተቆጠቡት አስተያየት ሰጪ የህዋ ኃይሎች አጠናክረው በቀጠሉት ጥቃት በሺዎች የሚቆጠሩ የአበዓላና ዙሪያ ኗሪዎች በአስቸጋሪ ሁኔታ ለመፈናቀል ተገደዋል ይላሉ። ከአበዓለ ቀጥሎ ረብሲ የምትባል ከተማ አለችና ረብሲ አካባቢ ያለው ህብረተሰብ ቀድሞ ከአካባቢው መውጣት እንዳለበት ወሰኑ እና ከአካባቢው ወደ አፍዴራ በምትባል ከተማ በእግር እየተጓዙ ነው የሚገኘው። እንደምታወቀው የኛ አካባቢ በጣም በረሃማ ነው በጣም ሙቀታማ አካባቢ ስለሆነ በእግር ከተጓዘ በኋላ ብዙ ነገር ያስፈልገዋል። በተለይ በተለይ ውሃ የማገኘት እድል ካላገኘ ያንን ሰው ህይወት የማጣት ያለ ምክንያቱም በጣም ፀሀያማ አካባቢ ስለሆነ እየተፈናቀሉ የሚሄዱ የት አካባቢ ወደ አፍዴራ ከረብቲ ቀጥሎ አፍዴራ የምትባል ወረዳ አለች። አፍዴራ ከረብቲ ቀጥሎ መቶ ሀያ ኪሎ ሜትር ነው እንግዲህ ያችን መቶ ሀያ ኪሎ ሜትር በእግር ነው እየተጓዙ ያለት። ምንም የተሽከርካሪ አቅርቦት የለም። አምስት ኪሎ ሜትር ሶስት ኪሎ ሜትር ለመጓዝ በጣም ደግሞ ውሃ የሚያስፈልገበት አካባቢ መቶ ሀያ ኪሎ ሜትር ለመጓዝ ደግሞ ምን ያክል ችግር እንደሚደርሳቸው ማወቅ አያቀጣ አብአላ ውስጥ በመንግስት ስራ የተዳደሩ እንደነበሩ ከመግለጽ ባለፈ ለደህንነታቸው እንደሚሰጉ በመጠቆም የስራ መስካቸውንም ስማቸውንም ከመጥቀስ የተቆጠቡ አስተያየት ሰጪ ደግሞ አብአላ ላይ የተጀመረውን ጥቃት ተከትሎ ወደ ደሴ ለመፈናቀል መገደዳቸውን ተናግረዋል። በጣም አስቸጋሪ ነበር። ውሃ የለም፣ ምግብም የለም። አስራ ስድስት ቀን ሙሉ ያፋር ልዩ ሀይልና ሚሊሻ አንድ ቤት ስለነበር ነሰ መንግስት ሰራተኞቹ ምግብ አምጥተውልን መጨረሻ ላይ ግን አቅጣጫው አስቸጋሪ ስለሆነ ለቀለ መውጣት ተገደናል። ያው ጦርነቱ በ9 ተጀምሮ በ24 ከዛ ወጥቻለሁ። ቤት ንብረት የዛው እንዳለው ነው። ደም ነው የምጣው ከላይ ከበር መሰረት ስለሚወረወር ያም በመፍራት ወደ እረብት የሚባል ሀገር ወጥቻለሁ። ከዛ እረብት ወጥቼ አንድ ቀን ካደርኩ በኋላ ወደ ዶጋያ ወጥቼ ወደ ደሴ አሁን ባለሁበት ደሴ ነው ያለሁት። በተቀሰቀሰው ወታደራዊ ጥቃት የተፈናቀሉ ወገኖችን ለማገዝ ከአሜሪካን አገር የተላከ ድጋፍ ይዘው ከሰመራ ዩኒቨርሲቲ ጋር በመተባበር ከትናንት ወዲያ ለአጎራባች ወረዳ ለመንቀሳቀስ ሙከራ ማድረጋቸውን የሚናገሩት ደግሞ የሰመራ ከተማ ነዋሪው መሐመድ አህመድ ናቸው። ለተፈናቃዮቹ የታሰበው እርዳታ ሳይደርስ ተፈናቃዮቹ ለዳግም መፈናቀል ተዳርገዋል ይላሉ አቶ መሐመድ አበአል። መጀመሪያ በተፈጠረው ጦርነት ማህበረሰቡ ወደ ሁለት ዳይሬክሽን ነው የተበተ ከተማው ወደ ግራ ያሉት ወደ አበራህሌ ሲወጡ፣ በዚህ በኩል የቀሩት ደግሞ ወደ ኤረብሲ መስመር ነው የወጡት። ለምሳሌ በራህ ላይ በኩል ያሉትን እርዳታ ለማድረስ መንገዱ ስለተዘጋ በታች በኩል በእርተ አለ ተደርጎ ከበራህ ላይ ገብቶ ነው ማስገባት የሚቻለው። የኤረብቲን ግን ቀጥታ ካፍደራ የሚያገናኝ መስመር ስለነበረ ለእኛ መቅራቢያ ውስጡ ስለነበረ እኛ ለመንገዳችን ተፈናቃዮቹ ያለበትን ሁኔታ ለማጥናት ነበረ ይሄድ ነው። እኛ በሰዓቱ እኛ ያመጣ ነው እርዳታና የማህበረሰቡ ቁጥር ልጣጣምልን ስላልቻለ ያንን ስቶር ላይ አድርገን ድጋሜ ማለት በማህበረሰቡ በቦታ የነበሩ ማህበረሰብ ብዛት ልክ እርዳታ ለማሰባሰብ እና ጥረት ለማድረግ ነበረ ወደዚህ የተመለስ ነው። በሚያሳዝን ሁኔታ ግን እነዚ ሰዎች ያንን እርዳታ እንኳን ሳያገኙ ድጋም የተፈናቀሉ ማለት ነው። እነዛ ሰዎች አሁን ያንን ሳያገኙ በዛው ላይ ደግሞ በእግራቸው ነው የሚገርም። ቦታው ወደ ሶስት መቶ ኪሎ ሜትር አካባቢ ነው ለሰማራ። ደግሞ ሙቀቱ አርባ አምስት ዲግሪ ነው የሚደርሰው። ምንም አይነት መጠለያ ዛፍ ስር እንኳን ለመቀመጥ በማያስችል በጣም በረሃ የሆነ አካባቢ ነው ቦታው እና ህብረተሰቡ በጣም ከፍተኛ ችግር ውስጥ ነው የሚገኘው። በተለይ በእኛ አካባቢ አሁን ወንዶቹ አብዛኛው ምሽግ ላይ ስለሆን የሆኑ ሴቶችና ህጻናት ናቸው እየተጎዱ ያሉ። በሌላ በኩል በአሁኑ ሰዓት ወደ አብዓላም ሆነ ከአብዓላ የሚደረግ የትራንስፖርት እንቅስቃሴ እንደሌለ የገለጹት የአካባቢው ነዋሪ በአስቸጋሪ ሁኔታ ነዋሪዎችን ከአካባቢው ለማውጣት ሙከራ አድርገው በነበሩ ሶስት ተሽከርካሪዎች ላይ በተሰነዘረ የከባድ መሳሪያ ጥቃት ተሳፍረው የነበሩ ሰዎች ላይ የሞትና የመቁሰል ጉዳት እንደደረሰ ጠቁመዋል። እስካሁን ወደ ስምንት የሆኑ ሰዎች ነው በመኪና አደጋ የሞቱት። እነሱም በተኮሱት ከባድ መኪና ይሄ ምንድን ነው? ሰቪሊያን ነው ከእረብቲ ወደ አፍዜራ እየተፈናቀሉ ያሉ እነሱም አርባ ከ ሰላሳ ኪሎ ሜትር በሚተኮሱት ከባድ ማሳሪያ የተገለበቱ መኪናዎች ላይ የነበሩ ሰዎች ነው መነገረ አስተያየት ሰጪዎቹ ለተፈናቃዮቹ በቂ ድጋፍ እየደረሰ አለመሆኑን ገልጸው መንግስት ወራሪ ሲሉ የጠሯቸውን የህወሓት ኃይሎች እንቅስቃሴ በመክታት እና ወደኋላ ኋላ በመመለስ ህዝቡ እርዳታ የሚያገኝበትን መንገድ እንዲያመቻች ጠይቀዋል። በተሽከርካሪዎቹ ላይ ስለደረሰው ጉዳትም ሆነ በእርዳታ አቅርቦት ዙሪያ ስለተነሳ ውስንነት ከክልሉ መንግስት በኩል ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። እንዳገኘኋቸው ምላሻቸውን ይዤ ቀርባለሁ። ለአሜሪካ ድምፅ ሬዲዮ መስፍን አራጌ። መስፍን፣ እናመሰግናለን። ይህ በእንዲህ እንዳለ ትናንት አመሻሽ ህዋት ባወጣው መግለጫ ጥቃቱን የከፈተው የኤርትራ ቅጥረኞችን የመሰሉ ያላቸው ከእንግዲህ አፋርና የትግራይ ህዝቦች ወንድማዊ ግንኙነት ላይ ስጋት እንዳይሆኑ ለማምከን ነው ብሏል። የጥቃቱ ዓላማ ህዋት ቀጥሎ ሲተነትን፣ የጠላቶቻችንን ወታደራዊ አቅም ለማዳከም፣ ከትግራይ አካባቢዎች ለማስወጣት፣ በይዞታችን ላይ ጥቃት ለመሰንዘር እንደ መንደርደሪያ ሊጠቀሙባቸው ከሚችሉ በቅርብ ያሉ አካባቢዎች ለማራቅም ነው ብሏል። የትግራይ ጦር አፋር ውስጥ ለተራዘመ ጊዜ መቆየትም ሆነ ግጭቱ እየተባባሰ እንዲሄድ እቅድ የለውም ብሏል የህወሓት መግለጫ። መግለጫው አክሎም በመቶዎች የሚቆጠሩ ንጹሐን ያላቸውን የትግራይ ተወላጆችና ለዘብተኛ ያላቸውን የአፋር ተወላጆች መልቀቁን አመልክተው የአፋር ክልል ፕሬዚደንትን በመቶዎች የሚቆጠሩ የትግራይ ተወላጆች ጭፍጨፋ ከሷል። ከአፋር ክልል እና ከፌዴራል መንግስት እንዲሁም ከኤርትራ መንግስት በኩል የሚሰጡ ምላሾችን ለማግኘት ጥረት እያደረግን ነው። ምላሻቸውን ባገኘን ጊዜ እናቀርባለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ ወደ ቀጣዩ ዘገባ ስንሻገር ዳዊት ድሪምስ ከህይወት ውጣ ውረድ የተማረውን ለበርካታ ወጣቶች በማጋራት የተሻለ የህይወት ግብ እንዲኖራቸው የሚያግዙ ወጣት ነው። በመጽሐፍና በምስሎች ከሚያቀርባቸው አነቃቂ ሀሳቦች በተጨማሪ የክህሎት ስልጠናዎችን ይሰጣል። ከአንድ ሚሊዮን በላይ ወጣቶችን የሙያ ክህሎት ትምህርቶች እንዲደርሳቸው እንዳደረገም ይናገራል። ለየት ያለ መጠሪያው ከምን የመነጨ እንደሆነ ከሚያስረዳበት ቆይታችን ይጀመራል። ስሜ እንደሚታየው እኔ ዳዊት ድሪምስ ነው የምባለው። ዳዊት ድሪምስ የተባልኩበት ድሪምስ የአባቴ ስም ሳይሆን የእኔ ህልም ነው። የእኔ ዓላማ ሰዎች ትልቅ ህልም እንዲኖራቸው እና ህልማቸው ለማሳካት እንዲወቱ መርዳት ነው። ድሪምስ የእኔ ህልም ነው። ድሪምስ ማለት ዳዊት በርለንትለስ ኢትዮጵያን፣ አፍሪካን ሞቲቬሽናል ስፒከር ነው ሲበተን ማለት ነው። ስለዚህ የኔ ትልቅን ድሪምስ ነው ወይ ደግሞ ኢትዮጵያና አፍሪካን መቀየር ነው። እንግዲህ ዳዊት ሰዎችን ወደ መልካም መነቃቃት የሚያስገቡ ንግግሮችን በማድረግና የክህሎት ስልጠናዎችን በመስጠት ነው የምትታወቀው። ወደዚህ አገልግሎት እንድትገባ ያደረገህ ዋነኛ ምክንያት ምንድን ነው? ስለዚህ አኔ በህይወቴ በጣም ብዙ ከባባድ ፈተናዎች በማልጠብቃቸው ሰዓት አጋጥመውኛል። በመጀመሪያ ወደ ኢትዮጵያ ስገባ ከኢትዮጵያ ከመግባቴ በፊት በአስመራ ኤርትራ ነው የምሰራው የነበርኩ በሚታወቀው የነበሩ ቻለንጆች ወደ ኢትዮጵያ ስመጣ ሶስት ሺ ብር ብቻ ነው ይዤ የመጣው። ስለዚህ ከትልቅ ደረጃ እሰራ የነበርኩ ገና ከዜሮ ከሶስት ሺ መነሳት ነበረብኝ። ከሱ ተለሰጭ ደግሞ በአንድ አመት ውስጥ የኮምፒውተር ስራዎች እሰራለሁ ብዬ የኮምፒውተር ስራዎች ጀመርኩ። ከዛ የካፌ ስራ አለ ብዬ የካፌ ስራ ጀመርኩ። ትላልቅ ግቦች አስቀመጥኩ እና በጣም ትልቅ ድርጅት አንድ ፎቅ ሙሉ አንድ ፎቅ ሙሉ ሳሆን አንደኛ ፎቅ የአንድ ህንጻ ሙሉ ተከራይተን በትልቅ ደረጃ እየሰራን ነበር። ከዛ ግን የሀያ ሁለት ጎላጎላ አካባቢ ያለ ፎቁ የነበረበት መቆፈር ጀምረና ለሶስት አመት ምን እንደተቆፈረ ስድስት ወር ይፈጃል የተባለ የአስፋልት መንገድ በዚህ ሶስት አመት በየወሩ በየስድስት ወሩ በየአንድ ወሩ አንድ ነገር እየጨመርኩ ማለት ነው ከባድ ከባድ ከባድ ኪሳራ ከሰርኩ ይህ ኪሳራ እና በጣም በህይወት ተስፋ ቆረጥኩ በዛ ሰዓት እያደረግኩት እጅግ በጣም መልካም ነገር ካለ ግን ጥናት ጀመርኩ ህይወት ምንድን ነው ለምንድን ነው ምንኖረው ስኬት የሚባለው ምንድን ነው? እንዴት ነው ማሳካት የምንችለው? እንደ ህይወታችንን መቀየር የምንችለው ብዬ ማጥናት ጀመርኩ። እና በዛ ሰዓት እያለቀስኩ ነበር። እኔ ምንድን ነው መጀመሪያ ከኤርትራ ዜሮ መጣ፣ አሁን ደግሞ ገባሁ ብዬ የማለቅስ የነበርኩ ሳጠና በአለማችንም ሆነ በሀገራችን ትልቅ ደረጃ የደረሱ ሰዎች የሆነ ሰዓት የተፈጠኑበት፣ ያለቀሱበት፣ የደቅበት፣ የተሰሩበት፣ የተቸገሩበት ሰዓት እንደነበርና ይህ የፈተና ሰዓት ሲቋቋሙት ግን ህይወታቸው ብቻ ሳይሆን በሀገራችን ትልቅ ደረጃ ማድረግ እንደቻሉ ነው የተረጣው። የእነሱ ታሪክ ሳጠና የኔ ፈተና አነሰብኝ። እና ኦኬ፣ እንደዚህ ከሆነ በደንብ ማወቅ አለብኝ። አእምሮዬ መመገብ አለበት። አእምሮ ድሃ ስለሆነ ትክክለኛ እውቀት ስለሌለው ነው ይሄ ሁሉ ተስፋ ምቆርጦ ያለሁ ጥናት ጀመርኩ። ከዚያ ጀምሮ እስከ ዛሬ ድረስ ጥናት አላቀንኩም። ምክንያቱም ያወቅ የተረዳሁት ነገር ካለ የሰው ልጆች አናውቅም፣ አለማወቃችን ነው የምናሸንፍበት መንገድ አለማወቃችን ነው ሁሌ እንደሚሸነፍ ሆነ የሚያደርገን። እነዚህ ጥናቶች ሳጠናቸው ግን በውስጤ የተፈጠረ ምንድነው እንዴ፣ ይሄ ምስጢርማ ለእኔ ብቻ መሆን የለበትም፣ ሁሉ ሰው ማወቅ አለበት። በቃ እኔ ብቻ ሳልሆን፣ ያሰለጠንኳቸው ሰዎች፣ በቃ እነዚህ እውቀቶች ያወቀ ሰው ማካፈል ይፈልጋልና እኔ ደግሞ ማካፈል ይፈልጋለሁ። ያየሩት ነገር ደግሞ ምንድን ነው? አሁን በዩቲዩብ፣ በፌስቡክ፣ በሬዲዮ፣ በቲቪ እነዚህ ሼር አድርጋችኋለሁ እና በጣም እንደ ተቸግረው የነበሩ ሰዎች ከፍሳቸው የነበረ ሰዎች እነዚህ መልእክቶች ሲሰሙ እነሱ ማሸነፍ እንደሚችሉ በቃ ደስ ሲላቸው ሲቀየሩ፣ ተስፋ ሲያደርጉ ሳይ ደስ ይለኛል ና በተሻለ መንገድ ደግሞ አሁን ማካፈል እፈልጋለሁ። በአሁኑ ጊዜ በርካታ ኢትዮጵያውያን ወጣቶች በየለቱ የሚገጥማቸው ችግር አለ። አዎንታዊ አስተሳሰቦችና አርቆ ማለም በምን መልኩ ነው ከሚገጥሟቸው ችግሮች ሊታደጋቸው የሚችለው? መጀመሪያ ወደ ህልም ስንመጣ ህልም የምናስቀምጥበት ዓላማ ስለ ደላን ስለተመቸን ነገሮች ስለተስተካከለ አይደለም ህልም የሚያስፈልገው አሁን እናንተ ከአሜሪካ ነው ይሄ ፕሮግራም የምታስተላልፉት እንደነገርክኝ። ለምሳሌ በአሜሪካ ማስኪን ሊሰርክኝ ምንም ነገር ሁሉ ጨለማ እያለ ነው ትልቅ ህልም አለኝ ያለው እና የማንኛውም ትልቅ ደረጃ የደረሰ ሰው ትልቅ ህልም አለኝ የሚሉ ቃላቶች ባያወጣቸውም የሚታየው ነገር አለ። አንድ ሰው ጉድጓድ ሆኖ፣ ፈተና ውስጥ ሆኖ፣ ኪሳራ ሆኖ፣ በሽታ ሆኖ፣ በኮሮና ቫይረስም ሆኖ ሌላ መከራም የፖለቲካዊ የኢኮኖሚያዊ ቀውስ ሆኖ በዛ ችግር ውስጥ ትልቅ ህልም አለም ይችላል አሁን ትልቅ ህልም ያለው ሰው ጠዋት ተነስቶ ስለ ችግር አላ- አያለቅስም በችግር አይሸነፍም ተኝቶ አያረፍድም ጠዋት ተነስቶ ያ ህልም ለማሳካት ትልቅ ህልም የሌለው ሰው ግን ጠዋት ይነሳልና እንደ ሁኔታ ነው በዓል ከሆነ አዲስ አመት ከሆነ የሆነ ሰው የሆ ነገር ሰጣሉ ገንዘብ ሰጣሉ ከተባለ ደስ ነው የሚለው ግን በፈተና ከተጀመረ በመከራ ከተጀመረ ያለቅሳል መተኛት ነው የሚፈልገው፣ መዝናናት ነው የሚፈልገው፣ ማረፍ ነው የሚፈልገው። ትልቅ ህልም ያለው ሰው ቀኑ መልካም ይሁን አይሆን፣ ኢኮኖሚያዊ ቀውስ ይኑር አይኑር፣ ፖለቲካዊ ረብሻ ይኑር አይኑር፣ ህይወቱን ለመቀየር፣ ቤተሰቡን ለመቀየር፣ ከዛ አልፎም ሀገሩን ለመቀየር ጠዋት ተነስቶ ህልምን ለማሳካት ይወጣል። መከፈል ያለበት መስዋዕትነት ደግሞ ያለምንም ድርድር ይከፍላል። ስለዚህ አብዛኛ ጊዜ የሚጠየቁ ጥያቄዎች ዳዊት የምከተላልፈመለት ደስ ይላል። እኔ ብር የለኝም፣ እኔ ሰው የለኝም እኔ ትምህርት የለኝ፣ እንደዚህ ችግር አለብኝ። አዎ፣ እሱ ችግርህ ነው። አሁን ጠይቅ ያለሁት ችግር ሳን ምን መሆን ትፈልጋለህ? ምን ማድረግ ትፈልጋለህ? የት መድረግ ትፈልጋለህ? በግል በስራ ደረጃ ምንድን ነው ማሳካት የምትፈልገው? በቤተሰብ በአገር ደረጃ በአህጉር ደረጃ ምን ለውጥ መፍጠር ትችላለህ? ነው የኔ ጥያቄ። እና ሰው አላማው ሲወስን፣ ህልሙ ሲወስን፣ ግቡ ሲወስን፣ የት መሄድ እንደሚፈልግ ሲወስን እነዛ ችግሮች አሸንፎ የተሻለ ደረጃ መድረስ ይችላል። ዳዊት ቀደም ብለህ ከጠቀስከው ጋር የሚሄድ በአሁኑ ጊዜ በርካታ ወጣቶች ራሳቸውን የተሻለ ቦታ ለማድረስ እየጣሩ ይገኛሉ። በሌላ በኩል ደግሞ በግጭቶችና በማህበራዊ መገናኛ ንትርኮች ውስጥ ጊዜያቸውን የሚያሳልፉም አሉ። መሰል ስልጠናዎች እነዚህን ሁኔታዎች ለመቀየር ምን ያክል ኃይል አላቸው? እኔ አሁን በዚህ ሶስት አራት አመት ውስጥ እስከ አንድ ነጥብ አምስት ሚሊዮን ሰዎች የማሰልጠን መርት አግኝቻለሁ። በቃ አንድ የተረዳሁት ነገር ሁሉ ሰው መልካም ነው። ሁሉም ሰው ጥሩ ነው። ሁሉ ሰው ድንቅ ነው። ምክንያቱ ላችን የፈጣሪ ልጆች ነው። ግን ትልቁ ችግራችን አለማወቅ ነው። በፍቅር በሰላም ወሬ ትተን አላስፈላጊ የሶሻል ሚዲያ ረብሻ ትተን፣ አላስፈላጊ ግጭት ትተን፣ የሚለያየን ነገር ትተን በፍቅር በአንድነት በሰላም መስራት የምንችልበት ትክክለኛ ምግብ የአእምሮ ምግብ ሲመገብ ሰው ማለት ነው። በቃ ይቀርታ ተጠያይቆ ደስ ብሏቸው ከዚህ በኋላ ትልቅ ለት እናመጣለን። ሀገራችን መቀየር እንችላለን። ሀገራችን ብትቀየርትን እኛ ነው መቀየር አለብን። ሀገር ብትቀየር እኔ ነው መቀየር አለብን። ከማንም አልጠብቅም ብሎ ነው የሄደ እና በተግባርም እንዳየሁት እዛ ብቻ ሳይሆን የተለያዩ የመንግስት ተቋሞች፣ የክልል ተቋሞች፣ ባንኮች፣ ሆቴሎች የህይሩ ስልጠና ሰው አለማወቅ ነው። ሰው በፍቅር የሚያሸንፍበት መንገድ በሰላም ያለ ሙስና ያለም ማጦር በሚያሸንፍበት መንገድ እንዳለ ካወቀና በዛ ደግሞ ካመነ ታመነ እነካለ መሄድ አይፈልግም ወደ ረብሻ። ዳዊት ድሪምስ የአነቃቂ ንግግሮች አቅራቢና የሙያ ክህሎት አሰልጣኝ ለነበረን ቆይታ በእጅጉ አመሰግናለሁ። ዳግም እንገናኛለን። ለአሁኑ መልካም ምሽት ይሁንልህ። አመሰግናለሁ። መልካም ምሽት። ጋቢና ቪኦኤ ከአሜሪካ ድምፅ መቀጠሉ መደመጡን ይቀጥላል። በመቀጠል ወደ ደቡብ አፍሪካ እንሻገራለን። በአፍሪካ የኮቪድ-19 ወረርሽኝ ስርጭት ግርሻ አሁንም እየበረደ መሆኑን ከሰሞኑ የወጡ ጥናቶች ያመላክታሉ። ይሁንና እስካሁን ድረስ ኢትዮጵያን ጨምሮ በመላ ሀገሪቱ እየተሰጠ ያለው ክትባት እንዲሁም የሰዎች ክትባቱን ለመውሰድ ያላቸው ተነሳሽነት በጣም አነስተኛ ነው። በኮቪድ ግርሻ እጅግ በተጎዳችው ደቡብ አፍሪካም የተከተቡ ሰዎች ቁጥር አነስተኛ ነው። ይህን ተከትሎም ተቋማት ሰራተኞቻቸውን ለማስከተብ የተለያዩ የሽልማት መርሃ ግብሮችን እያሰናዱ በመቀስቀስ ላይ ይገኛሉ። የሊንዳ ጌፍታሽን ዘገባ ኤደን ገረመው እንደሚከተለው ታሰማናለች። በደቡብ አፍሪካ በሺዎች የሚቆጠሩ የኮቪድ-19 የክትባት ጣቢያዎች ቢከፈቱም የተገልጋዮች ቁጥር ግን ቀንሷል። ባለፈው አመት ነሐሴ ወር ላይ በሳምንት አንድ ሚሊዮን የሚሆኑ ተገልጋዮችን ሲያስተናግዱ የነበሩት ጣቢያዎች አሁን ላይ አንድ መቶ ሀምሳ ሺህ ሰዎችን ወደ መቀበሉ ወርደዋል። ሀገሪቱ መንግስት ስልሳ ሰባት በመቶ የሚሆነውን ህዝብ እንደ ኤሮፓን አቆጣጠር በሀያ ሀያ አንድ ዓመተ ምህረት አስከትባለው ብላ ካወጣችው እቅድ ትንሸራታለች። ፍሎሬንስ ስሞሴን የፓርከርስት ክሊኒክ የተሳሳቱ መረጃዎች ለመዋጋት ሰዎች እንዲከተቡ ያበረታታል ይላሉ። ኩባንያዎች ከቀስቀሳ የሚያለፉ እርምጃዎችን እያደረጉ ነው። ዲስከቨር በደቡብ አፍሪካ ግዙፉ የመድህን ተቋም ነው። ይሄ ኩባንያ ደንበኞቹ እንዲከተቡ ተመላሽ ገንዘቦችና የሽልማት ነጥቦችን ህይወት መድህን ዋስትናቸው ላይ እንዲያገኙ በማድረግ እያበረታታ ይገኛል። በተጨማሪም ከመስከረም ወር ጀምሮ አስራ አንድ ሺህ የሚደርሱ ሰራተኞቹ እንዲከተቡ መመሪያ አውጥቷል። ይህን ተከትሎም የሰራተኞቹ ክትባት ከሀያ ሁለት በመቶ ወደ ዘጠና አራት በመቶ በሶስት ወራት ጊዜ ውስጥ ብቻ ጨምሯል። ሮናልድ ወይለን ዋና የንግድ ጉዳይ ባለሙያ ናቸው። የባህሪ ጥናትን በተመለከተ ዲስከቨሪ እጅግ ብዙ ስራዎችን በአመታት ውስጥ ሰርተዋል። ጥቅማጥቅሞችና ሽልማቶች ሰዎችን በአንድ የተለየ መልኩ የባህሪ ለውጥ እንዲያሳዩ እንደሚያግዙ አይተናል። ነገር ግን ይህን መሰል የባህሪ ለውጦች እስከሆነ ቦታ ብቻ ነው የሚያደርሱት። አንዴ እስከ ሰባ በመቶ ካስከተብን ከዚያ በኋላ ፍጻሜው ላይ ጠንከር እንላለን። ሮናልድ ሰራተኞቹ ወደ ስራ ገበታቸው ሲመለሱ መከተባቸው የደህንነት ስሜት ስለፈጠረባቸው መደሰታቸውን ይገልጻሉ። ይሁንና ሁለትና ሶስት በመቶ የሚሆኑ ሰራተኞች በእምቢተኝነታቸው ጸንተዋል። ኩባንያው መሰል ህጎችን ሲያወጣም የግለሰቦችን መብት እየተጋፋ ነው በሚል ፖሊሲውን የተመለከቱ የህግ ጥያቄዎችም ተነስተዋል። ይሁን እንጂ ሀገሪቱ ይህን ሁኔታ እንዴት እንደምታየው እስካሁን ድረስ አልታወቀም። ሳፉራ አብዱል ከሪም ግን ከግለሰቦች ጥቅም ይልቅ የቡድኖች ጥቅም ይልቃል ይላሉ ከባለፈው የወረርሽኝ ተሞክሯችን የማህበረሰብ ጤናና ህይወትን ስናይ የግለሰቦች ጤናን አደጋ ላይ የሚጥሉ ነገሮች በተለይም በኮቪድ-19 ወቅት በተለየ መልክ ይታያሉ። ስለዚህም ደቡብ አፍሪካ ይህን ጉዳይ ህገ መንግስታዊ አድርጋ ደንብ ታወጣለች። ከጊዜ በኋላም ሀገሪቱ በግድ በልመና ያገኘችው ክትባት የአገልግሎት ጊዜው ያልፋል። ባለፈው ህዳር ወር ላይም የደቡብ አፍሪካ መንግስት የጆንሰን ኤን ጆንሰንና የፋይዘር ክትባቶችን አስወግደዋል። በዛው በተመሳሳይ ወርም የሀገሪቱ ፕሬዝዳንት ሲሪል ራማፎሳ ሰፊ የሆነ የግዳጅ መመሪያ በሀገር አቀፍ ደረጃ እንደሚኖር አስጠንቅቀዋል። ሳፉራ አብዱልካሪም በድጋሚ የክትባት አቅርቦታችን ከፍላጎት በላይ የሆነበት ደረጃ ላይ ደርሰናል። ሁሉም ህዝብ ደህንነቱ እንዲጠበቅና ያሉን ክትባቶች በሙሉ ለመጠቀም ፍላጎቱ እንዲያድግ ማድረግ መቻል አለብን። ሳፉራ ታዲያ ወደ ክሊኒኮች ለመሄድ መጓጓዣዎች ከቀረቡና ሰዎች ከስራ የሚወጡበት ፍቃድ እንዲያገኙ ከተደረገ ክትባቱን ለማሳለጥ ግዳጅ ማድረጉ ትልቅ ሚና ይኖረዋል ይላሉ። ኤደን፣ አመሰግናለን። ወደ መጨረሻው ዘገባ ስንሻገር ደቡብ ሱዳን በማህበረሰቦች መካከል እርቅን ለመፍጠር ያለመ ስፖርታዊ ውድድር ዘንድሮ ማሰናድታለች። የሽላፖኒን ዘገባ እንደሚከተለው እናቅርብላችኋለን። ኦሎምፒኩ የተከፈተው ተወዳዳሪዎች ከአካል ጉዳት ይጠበቁ ዘንድ የሃይማኖት አባቶች ባቀረቡት ምርቃትና ኃይል ከተፈጥሮ ይመጣል የሚለውን በሚወክል የፍየል ገጸ በረከት ነው። ይሄ የቤጂንግ የክረምት ኦሎምፒክ አይደለም፣ በደቡብ ሱዳን ሰሜናዊ ክፍል የሚደረገው የትዊች ኦሎምፒክ እንጂ። በየዓመቱ በጥር ወሮ የሚደረገው ሁለት ሳምንታት የሚረዝመው ውድድር ከስድስት ማህበረሰቦች የመጡ አትሌቶች ይሳተፉበታል። በተለመዱ የኦሎምፒክና የቡድን ስፖርቶች ዓላማው ማህበረሰባዊ ወይንም የጎሳ ግጭትን መቀነስ ነው። እጅ ኳስ ተጫዋቹ ሪንግ አግዌክ፣ ሪንግ የጎሳ ግጭትን ገፈት ቀምሰዋል። በግንቦት ወር ከብቶቻችንን ሊነዱ መጡ። ከብቶቹን ለማዳን ጥረት በማደርግበት ሰዓት በጥይት ተመታው። በስተ መጨረሻ ግን ከብቶቼን ለማስመለስ ቻልኩ። አሁንም ከነ ጉዳቴ ነው በዚህ ውድድር ተሳታፊ የሆንኩት። ውድድሩን የአንድነታችን ምክንያት አድርጌ እመለከተዋለሁ። ሀያኛ ዓመቱን ዘንድሮ ባስቆጠረው ውድድር ላይ 700 ተወዳዳሪዎች ተሳትፈዋል። ውድድሩ ከስፖርቱ በዘለለ ኮቪድ-19ን ኤች ይቪንና ውሃ ወለድ በሽታዎችን የተመለከቱ የጤና መረጃዎችም ይሰራጩበታል። የትዊች ኦሎምፒክ መስራች አኪል ማሌዝ ባንጎል የውድድሩን ዓላማ እንዲያስረዳሉ። ሰላም ያለ አጀንዳ አይመጣም። ሰዎች ከመጥፎ ተግባራት በሚያርቃቸው ጉዳይ ካልተጠመዱ በስተቀር ሰላማዊ ሆነው እንዲቆዩ መንገር አይቻልም። ከወጣቶች ጋር የምንነጋገርበት መስተጋብር የምንፈጥርበት ስፍራ ለመገንባት እየጣርን እንገኛለን። ደቡብ ሱዳን ከ11 ዓመታት በፊት ነፃ ሀገር በመሆን የዓለም ወጣቷ ሀገር ሆናለች። ሙሉ ሰላም ግን አግኝታ አታውቅም። የትዊች ኦሎምፒክ ማህበር ጸሐፊ ጆል አቼንግ ወጣቶችን በውድድሩ ማሳተፍ ግጭቶችን ለማስቆም ያስችላል ይላሉ። በደቡብ ሱዳን የጎርጎሮሲያኑ 2013ና 2016 ቀውሶች የተባባሱት ወጣቶች ስለተሳተፉባቸው ነው። ወጣቶች እኒህ በመሰሉ እንቅስቃሴዎች ባይሳተፉ ፖለቲከኞችን ተከትለው ጦርነቱን ለማፋፋም ባያስቡስ? እነዚህ የደቡብ ሱዳን አትሌቶች ግን ስፖርታዊ ጦርነትን መርጠዋል። የምር ጦርነት ውስጥ አሁንም ድረስ ያሉ እኩዮቻቸው መሳሪያ ጥለው ለስፖርታዊ ክብር እንዲቀላቀሏቸው ይሻሉ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።